የመሪዎቹ ዋና ዋና አጀንዳዎች አሳሳቢ የሆነ የመጣው የኃይል አቅርቦት እጥረትና፣ ከፍተኛ የዋጋ ጭማሬ፣ የኮቪድ-19 ወረርሽኝ፣ የአየር ንብረት ለውጥ፣ ንግድና የውጭ ግንኙነት እንዲሁም የስደተኞች ጉዳዮች ነበሩ። ከዚህ በተጨማሪ ፖላንድ የህብረቱን ህግ ባለማክበር ከኮሚሽኑ ጋር የገባችበት ውዝግብ ሌላው የሞቀ ክርክር የተደረገበት አጀንዳ እንደነበርም ተገልጿል። ባለፈው ወር የፖላንድ ከፍተኛ ህገ መንግሥታዊ ፍርድ ቤት ያስተላለፈው ውሳኔ የህብረቱን መሠረታዊ እሴቶችና ህግጋት የሚጥስ ነው በሚል ከህብረቱ ተቋማትና አባል አገራት ከፍተኛ ተቃውሞ ገጥሞት ቆይቷል። ኮሚሽኑና ፓርላማውም ጭምር የአውሮፓ ህብረት ፍርድ ቤትና ህጎቹ የህብረቱ የጋራና የበላይ ህጎች መሆናቸውን በመግለጽ ሁሉም አባል አገሮች በተግባር የመተርጎምና በህጎቹም የመገዛት ግዴታ እንዳለባቸው ሲያሳስቡ ቆይተዋል። ፖላንድ ግን የአባል አገሮቹ ሉዓላዊነት የተጠበቀ መሆኑን በመግለጽ ህብረቱ አገራቱን እንደ ክፍለ ሀገራት በመቁጠር በተለይ ኮሚሽኑ በሁሉም አገሮች ላይ አዛዥ ናዛዥ ሊሆን ይፈልጋል ስትል ቅሬታ ተቃውሞዋን ታሰማለች። ከ27ቱ አባል አገሮች ውስጥ የፖላንድን አቋም የምትጋራውና የምትደግፈው ሃንጋሪ ብቻ ስትሆን እሷም ከህብረቱ ሴቶችና ህጎች ተጸራሪ የሆኑ ህጎችን በማውጣትና የፕሬስ ነፃነትን በመጋፋት ትወቀሳለች። ፖላንድ ከህብረቱ የገንዘብ እርዳታ ከፍተኛ ተጠቃሚ እንደሆነች የሚታወቅ ሲሆን ለኮቪድ-19 ወረርሽኝ ማገገሚያ ከተመደበው 750 ቢሊዮን ዩሮም 36 ቢሊዮን ዩሮ ሊደርሳት እንደሚችል ታሳቢ ሆኗል። ሆኖም ግን የህብረቱን ህግ እየሻሩ በገንዘቡ መጠቀም አይቻልም የሚሉ የህብረቱ መሪዎች ጎልተው ተሰምተዋል። የኔዘርላንድስ ጠቅላይ ሚኒስትር ሚስተር ማርክ ሩተ በህብረቱ እሴቶችና ህጎች ላይ መደራደር አይቻልም በማለት ይህንን የብዙዎቹን አገራት መሪዎች አቋም በግልጽ ሲናገሩ ተሰምተዋል። ሆኖም ግን መሪዎቹ በመጨረሻ የህብረቱን ህግ የበላይነት ከግምት ውስጥ ባስገባ ሁኔታ ችግሩ በውይይትና ድርድር እንዲፈታ በማሳሰብ ለጊዜው ሌላ እርምጃ ከመውሰድ የተቆጠቡ መሆኑ ተገልጿል። ከዚህ ውጭ ግን በአሁኑ ወቅት በህብረቱ አገሮች እያደገ የሄደው የኤሌክትሪክና ሌሎች የኃይል ምንጮች ዋጋ ጭማሬ አሳሳቢ መሆኑን በመተማመን መሪዎቹ ኮሚሽኑና አባል አገራት አስቸኳይ መፍትሄ እንዲፈልጉና የአውሮፓ ኢንቨስትሜንት ባንክም ችግሩ በዘላቂነት ሊፈታ የሚችልበትን ዘዴ እንዲያፈላልግ ማሳሰቢያ የሰጡ መሆናቸው ታውቋል። የኮቪድ-19 ወረርሽኝ በሚመለከት የተገኙት ውጤቶችና የታዩ መሻሻሎች እንዳሉ ሆኖ አሁንም ግን በአንዳንድ አባል አገሮች የሚታየው ከፍተኛ ስርጭት አሳሳቢ መሆኑን በመጥቀስ በክትባት ላይ ያለው ጥርጣሬና ቸልተኝነት ሊወገድ የሚገባው መሆኑን አስገንዝበዋል። የካውንስሉ ፕሬዚዳንት ሚስተር ቻርለስ ሚሼል በኮቪድ ወረርሽኝ ላይ የሚደረገው ትኩረት ተጠናክሮ የሚቀጥል መሆኑን በመግለጽ የክትባቱን አስፈላጊነትና ጠቀሜታ አስገንዝበዋል። በአውሮፓም ሆነ ከአውሮፓ ውጭ ክትባትን መጠራጠርና ችላ ማለት አይነተኛ ችግር ሆኗል። ይህን ችግር ግን ለማስወገድና ለውጥ ለማምጣት የተቀናጀ ሥራ መስራት ይኖርብናል በማለት ኮቪድ-19 አሁንም የጉባኤው ትኩረት እንደሆነ ገልጸዋል። ከአስር ቀናት በኋላ በብሪታንያ ግላስጎ ላይ የሚደረገው የአየር ለውጥ ጉባኤ እንዲሳካ በህብረቱ በኩል በተደረገው ዝግጅት ላይ መሪዎቹ እንደተወያዩና ለስኬቱም የበኩላቸውን ለማድረግ የተስማሙ መሆኑም ተገልጿል። በስደተኞች ጉዳይ ባደረጉት ውይይትም በተለይ ከቤላሩስ በኩል ወደ ፖላንድና ሌሎች የህብረቱ አገሮች የሚገቡት ስደተኞች ጉዳይ በሰፊው ተወስቷል። የህብረቱ መሪዎች በአሁኑ አጀንዳቸው ላይ የአፍሪካም ሆነ የኢትዮጵያ ጉዳዮች እንዳልተካተቱ ታውቋል። ላለፉት 16 ዓመታት በህብረቱ የፖለቲካ መድረክ ላይ ዋና ተዋናይና ተሰሚ የነበሩት የጀርመኗ ቻንስለር ወይዘሮ አንግላ ሜርከል ምናልባትም የአሁኑ ጉባኤ የመጨረሻቸው ሊሆን ይችላልም ተብሏል። ቻንስለሯ በዚህ ጉባኤም የህብረቱ መሪዎች በፖላንድ ላይ የነበራቸውን የተካረረ አቋም አለዝበው ችግሩን በውይይትና ድርድር እንዲፈቱ በማድረግ በኩል እንደተለመደው በጎ ሚና የተጫወቱ ስለመሆኑም ተገልጿል። ገበያው ንጉሴ ለዲ ደብሊው ብራስልስ